የአፍሪካ ቀንድ ምጣኔ ሀብታዊ እና ማህበራዊ የምርምር ተቋም በምህጻረ ቃሉ ሄስፒ ኢትዮጵያን በሚመለከት የሀገሪቷ የኢኮኖሚ ዋልታ ከውጪ ከሚገኙ የእርዳታ ፈሰስ፣ ቀጥታ የመዋለ ነዋይ ፍሰትና ከሚላኩ የገንዘብ ምንዛሪ። ይሁን እንጂ ቀስ በቀስ ከዚህም ጥገኝነት በመላቀቅ እየቀነሰ የመጣ ሂደት እንደሚስተዋል ጥናቱ አትቷል። ይህንን ጠቅላላ ይዘት የተቋሙ ስራ አስፈጻሚ አሊ ኢሳ አብዲ ሲያትቱ ያሰሙት፣ ግጭቶች የተረጋገጡባቸውን ሀገሮች ብንመለከት በቀላሉ የሚጠቁ ዋስትና ያልተረጋገጠባቸው ዴሞክራሲያዊ አስተዳደር የማይታይባቸው የመሳሰሉት የአካባቢው ሀገሮች እጣፈንታ ሆነዋል። ምጣኔ ሀብታቸው በተለያዩ የምርት ውጤቶች ላይ የተመሰረተ አይደለም፣ በግብርና ላይ ብቻ ያተኮረ ነው። በጥራጥሬ የእህል ምርት ላይ ያተኮረ የውጭ የንግድ ግብይት ነው። ሆኖም ግን አንዳንዶቹ ሀገራት እርግጥ እድገታቸውን በተለያዩ የምርት ውጤቶች ላይ የመሰረቱ አሉ። ኬንያ በዚህ ረገድ ከሁሉም አባላት ሀገራት ይበልጥ ትኩረት ሰጥታ ውጤት ያስመዘገበች ሀገር ናት። ሌላው የአካባቢው ችግር በከፍተኛ ደረጃ የሕዝብ ቁጥር መጨመር ነው። ለወጣቱ የሥራ ዕድል በበቂ ደረጃ ባለመዘርጋቱ እና በቅርቡ ደግሞ የተከሰተው ለመሰደድ መዳረጋቸው ነው። በአስቸኳይ የልማት ተቋዳሽ እንዲሆኑ ማድረጉ እድገትን የሚያፋጥንና መረጋጋትን የሚያስከትል ይሆናል። በእስያ ለምሳሌ ቻይና እንደ አርያነት ልትቆጠር ትችላለች። በአካባቢያችንም ቢሆን ኢትዮጵያ እድገት እያስመዘገበች የምትታይ ይሆናለች። የአፍሪካ መነቃቃት ስንል አንድ ወጥ አይደለም አንዱ ዘሎ ወደ ሌላው የሚታይበት አካባቢ ነው ማለት ይቻላል። በደቡብ ሱዳን እና በሶማሊያ ያሉት ሁኔታዎች ያው የግጭቶች አውድማ እንደሆኑ ነው። በተቃራኒው ደግሞ በሌላ በኩል የኬንያን የኡጋንዳን እና የኢትዮጵያን እድገት ከተመለከትን መልካሙን ውጤት አስመዝግበዋል እንላለን። አቶ ፍርዱ ነጋ ተባባሪ ተመራማሪ ናቸው። የዚህ አይነቱ መድረክ አስፈላጊ ነው ይላሉ። ኢጋድ በሚባለው ቦታ ላይ በኢኮኖሚ ማህበራዊ ና ፖለቲካዊ ጉዳዮች ላይ ጥናት ያደርጋል ና ለዚሁ ጥናት እንደ አንድ ትልቅ ክፍተት ያየ ነው እዚሁ ላይ እንደዚህ አይነት ፕላትፎርም የለም እንደዚህ አይነት መገናኛ ቦታ የለም የፖሊሲ እሽዎችም ዲስከስ ይደረጋሉ እና ከዚህ የፖሊሲ እሽዎች ደግሞ የተለያዩ ሀገሮች በተለይም ደግሞ የኢጋድ ሳብሪጅን ላይ ያሉት ሀገሮች ኢትዮጵያንም ጨምሮ በተለያየ መንገድ እንደ ግብአት ሊጠቀሙበት ይችላል ከዚህ የሚገኘው የምርምር ውጤት ና ያ ብቻም ሳይሆን እነዚህ የፖሊስ ምክሮች ለወደፊቱም ደግሞ በዚሁ አካባቢ ላይ በምን ትኩረት ይደረግ የሚለውም ደግሞ የራሳቸውንም ለተመራማሪው የሚያስተላልፍበት መልእክትም ይሆናል። እንደዚህ አይነት ፎረሞች መዘጋጀት እያንዳንዱ አባል ሀገር የየራሱን ጥናት መቼም ሳካሄድ አይቀርም። የዚህኛው የጥናት ምርምር ሊያክልበት ምን ሊሆን እንደሚችል በመቀጠል ብዙዎቹ በየሀገሮች የሚደረጉት ጥናቶች ሊያገሩን ብቻ ይሆናል። አሁን በብዛት ብዙ ትኩረት መሰጠትም ያለበት እነዚህ ሀገሮች ኢኮኖሚ ውህደት ሊያካሂዱ ነው። ኮመን የሆኑትን ችግሮች፣ ኮመን የሆኑትን አጀንዳዎች እያነሱ በሪሰርች በመስራት እንዲሁም ደግሞ በእንደዚህ አይነት ፕላትፎርም ላይ በመወያየት በኮመን አጀንዳዎች ላይ በብዛት መስራት ይቻላል በእንደዚህ አይነት ሪጅናል ኢንስቲሽኖች። ግንባር ቀደም ተዋናይ ሆነው ይሄን አይነት የምርምር ውጤቶችን ለየሀገሮች በማድረስ ትልቅ አስተዋጽኦ ይኖራቸዋል። ነው ጌታቸው ተድላይ ለጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ።